በኦሮሚያ ክልል ምዕራብ ጉጂ ዞን ገላን ወረዳ ኦነግ ሸኔ በሚባሉና የኢትዮጵያ መንግስት ኦነግ ሸኔ እያለ የሚጠራቸውና ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠራው ቡድን እያደረሰብን ያለው ጥቃት ተባብሶ ቀጥሏል ሲሉ የወረዳው ነዋሪዎች ለአሜሪካ ድምጽ ተናግረዋል። ቡድኑ የአርሶ አደርና አርብቶ አደሮችን እንዲሁም የከተማዋ ነዋሪዎችን ከብቶችን እስከ ጦር መሳሪያ ያሉ ንብረቶችን ዘርፈውብናል ሲሉም ይከሳሉ። የወረዳው አስተዳደር በበኩሉ ቡድኑ አድርሶታል ባለው ጥቃት የሰው ሕይወት ማለፉንና ዜጎች መፈናቀላቸውን ገልጾ የክልልና የፌዴራል መንግስታት ተጨማሪ ኃይል አሰማርተው አካባቢውን ወደ ሰላማዊነት እንዲቀይሩት ጠይቀዋል። በሌላ በኩል ደግሞ የኦሮሚያ ፖሊስ፣ የኦሮሚያ ልዩ ኃይል፣ የሀገር መከላከያ ሰራዊት ሰራዊትና የፌዴራል ፖሊስ ተቀናጅተው አካሄዱት በተባለ የዘመቻ የቡድኑ ታጣቂዎች መያዛቸውን የኦሮሚያ ፖሊስ ኮሚሽን በመንግስት የቴሌቪዥን ጣቢያ ዘግቧል። በዚህ ጉዳይ ላይ የኦሮሞ ነፃነት ሰራዊት በሚል ራሳቸውን ከሚጠሩት ቡድኖች መካከል በስልክ ቁጥራቸው አስተያየት እንዲሰጡን ሞክረን ነበር ስልካቸውን አግኝተን ካነጋገርናቸው በኋላ ቀጠሮ ሰጥተውን መልሰን ሳናገኛቸው ቀርተናል። ምላሽ ካላቸው ምላሻቸውን ይዘን እንዳገኘናቸው እንመለሳለን። ዘገባው የተጠናቀረው በዮናታን ዘብድዎስ ነው፤ እንደሚከተለው ይቀርባል። ስማቸው በመገናኛ ብዙሃን ቢገለጥ ለደህንነታቸው እንደሚያሰጋቸው የተናገሩት በምዕራብ ጉጂ ዞን የገላና ወረዳ ነዋሪ ኦነግ ሸኔ ሲሉ የገለጡት የቡድኑ ጥቃት መቀጠሉን ተናግሯል። ሽምቁ እንደቀጠለን ያለው ምክንያቱም የመንግስት መስሪያ ቤቶች አሁን ኦልሞስት በገላና ወረዳ ላይ ያሉት መስሪያ ቤቶች አሉ አይደል? የቀበሌ ደረጃ የታች አደራጃጀት ቶታሊ እነሱ የሉም። አሁን እነሱ ደግሞ ተደብቆ ነው አሁን ያሉት። አሁን ላይ ጸጥ ብሏል። ነገር ግን እያንዳንዱ ቀበሌዎች በእነሱ ቁጥጥር ስር እና የመንግስት መዋቅር ወርዶ የማይሰራበት ሁኔታ አለ። እርምጃ የተወሰደባቸው ነው ቢባልም ቅሉ ዘላቂ ሰላም የሰፈነበትና የተረጋጋ ኑሮ መኖር አልቻልንም። ከህይወት መጥፋት እስከ ንብረት ውድመትና ዝርፊያ ጉዳት የደረሰብን ነው ሲሉ ገልጧል። ወጥና አንድ አይነት አቋም ይዞ ቡድኑ የሚያደርሰውን ጥቃት ከማስቆም ይልቅ በህዝቡ ላይ የደረሰ ያለውን ሰቆቃ ለበላይ አካላትና ለመገናኛ ብዙሀን በማድረስ የራሳቸውን ጥረት አደረጉ በሚሏቸው የመንግስት ባለስልጣናትና ግለሰቦች ላይ እስከ ማሳሰር ደረሰ እርምጃ ተወስዷል በማለትም ተናግሯል። የእነሱ ችግር የለም፣ ስለወጥቷ የለም እነሱ ደግሞ እዚህ መሀል ላይ ቁጭ ብሎ የለም፣ ይህንን ነገር መሸፈን እና መደበቅ የሚፈልጉ አካላቶች አሉ። የብሔር ብሄረሰቦችን ግጭት እና የለም ለራሳቸው ጥቅም የሚፈልጉ አካላቶች የሚንቀሳቀሱ አሉ። እነዚህ ሰዎች ደግሞ የለም ህዝባችን በሰላም ወጥቶ መግባት አለበት፣ ማደር አለበት፣ የለም ልጆቹን በአግባቡ ማስተማር አለበት ከሚል አንጻር እነዚህ አካላቶች ሪፖርት አድርገውላቸዋል። ሌላ አስተያየት ሰጪ፣ በወረዳው የቶረ ከተማ ነዋሪ የሆኑት በከፍተኛ ስጋት ውስጥ መሆናቸውን ተናግሯል። ይህ ነገር ግሩም ተረድቶዎች ግሩም ለመቆጣጠር የመንግስትን መከላከያ አይን ነው ህዝቡ እየጠበቀ ያለው እስካሁን ድረስ ማለት ነው። ኦልክሸኔ በፊቱ ወደ አካባቢው ፍሰቱ ከፍተኛ ቁጥሩ አሁን ከፍተኛ ደረጃ ነው እየተያጠቀ ከፍተኛ መሳሪያ ነው ያላቸው አሉ። በቃ በቀጥታ አሉ ወረዳው ላይ ማለት ነው። በወረዳው ቀበሌዎች ላይ በተለይ በዚህ በገንሳ በኩል በሸሞሌ የሚጠሪ የሚባሉ አካባቢዎች እንደዚህም በሰመለ የሚባሉ ቀበሌዎች እነዚህ ኮር ቀበሌዎች ናቸው። ሴንተር ተብሎ ቀርሳ የሚባሉ እነዚህ ሴንተር ላይ ዶሚኔት አድርጎን አሁን ያሉት አሁን እዛ አካባቢ ላይ ሰው መሄድ አይችልም፣ ግን ነገ የመንግስት አመራር መሄድ አይችልም፣ ህዝብ መንቀሳቀስ አይችልም። ህዝቦች ያላቸውን ንብረቶች ያላቸው የሀብት የመሳሪያ ሀብት ያንን ቁሳቁስ ወደ ወረደው ሸሽቶ አሁን ያለበት ሁኔታዎች አሉ። ራሳቸው የሚያደርጉትን ጥቃት ወደ ሌላ አካል በማላከክ በጉጂ ኦሮሞና በገዲኦም በጉጂ ኦሮሞና በአማራው ህዝብ መካከል የብሔር ግጭት እንድነሳ የተናኮሱ ነው ሲሉም ተናግሯል። የወረዳው አስተዳዳሪ አቶ ሞርካታ ተሮም ከጥር 9 2014 ዓ ም ጀምሮ ቡድኑ በህዝብ ላይ ያደረሰ ያለው ጥቃት ተጠናክሮ መቀጠሉን ገልጠው የተቀናጀ እርምጃ ካልተወሰደ ሁኔታው አስቸጋሪ እንደሚሆንም ተናግሯል። የሽማቂዎቹ የተስፋፋ ጥቃት ከአቅማችን በላይ በመሆኑ ተጨማሪ የጸጥታ ኃይል ከክልልና ከፌዴራል መንግስት እንድላክልን ጠይቀናል ብለዋል። ሽማቂ ቡድኑ ይዟቸዋል ከሚሏቸው ቀበሌያትም ቁጥራቸው የበዛ ዜጎች መፈናቀላቸውን አስረድተዋል። በወረዳችን ከፍተኛ ችግር ነው እያደረሰ ያለው አፋጣኝ መልስ እንዲሰጥ ለሚመለከተው አካል ጫጫ አስቀምጠን አሳውቀናል። ስለዚህ አሁን በተለያዩ ቀበሌዎች በብዛት አሁን እንደ ወረርሽን ዘጠኝ እስከ አስራ ሁለት ቀበሌ በዚህ በሁለት ሳምንት ብቻ ገብቷል። በገቡበት ደግሞ የሞተ ሰውም አለ ሶስት የሚሆን ሰው ህይወቱ አልፈዋል እየቆሰለም አለ አስራ ምናምን የሚሆን ቤት ተቃጥሏል ከብቶች እየተዘረፉ ነው ያሉት ገበሬዎች ቡና እየተዘረፈ ነው ያለው ሰባ ሰማንያ አካባቢ የሚሆን የአባወራ ተፈናቀለበት ሁኔታ አለ ባለፉት ጥቂት ቀናት ብቻ በአማሮ ወረዳ አዋሳኝ በወረ ቀበል የተገደሉ ሁለት ሰዎችን ጨምሮ አምስት ብሎች መገደላቸውን ለአሜሪካ ድምፅ ተናግረዋል መንግስት አስፈላጊው ትኩረት ሰጥቶ ሀይል በማስገባት እርምጃ እንድንወስድ ካልተደረገ ውሎ ካደረ በጣም አስቸጋሪ ነው የሚሆነው ሸማቂ ቡድኑ ያደረስ ያለውን ጥቃት ለጸጥታ ኃይሎችና ለመገናኛ ብዙሀን የገለጡ የመንግስት ስራ ኃላፊዎች መታሰራቸውን ተከትሎ ከወረዳው መንግስታዊ መዋቅር ውስጥ ለቡድኑ ድጋፍ የሚሰጥ አካል አለ የተባለን ለሚቀርብባቸው ክስም አቶ ሞርካታም ይህንን ብለዋል። በጥርጣሬ የምንይዛቸው ሰዎች አሉ ከመንግስት ሰራተኛም በዚህ ተጠርጥሮ የታሰሩ ሰዎች አሉ ከህዝብም ታስሮ በእስር ቤት ያሉ አሉ አሁንም ቢሆን ይህንን ስራ ሰርተን ጨርሰናል ማለት አይቻልም ለወደፊት በቀጣይነት የሚሰራ ስራ ነው። ይህ የአመለካከት ብልሽነት ደግሞ በአንድ ጊዜ የሚጠራ ነገር አይደለም። እሱን በሂደት በአካሄድ እያየን ከኛም መንግስት አካላት ያሉብንን ችግር በሂደት እየለየን እርምጃ እየወሰድን ነው። አንድ የኛ ካቢኔ ወደ ስድስት የሚሆን ታስሮ ነበር። ከተጣሩ በኋላ ችግሩ ልባት እንዲያገኝ አድርገናል። የአካባቢ ስህተት ብለን ነው ያየ ነው። መንግስት አሸባሪ ሲል ኦነግ ሸኔ በማለት የሚጠራውና ራሱን የኦሮሞ ነጻነት ሰራዊት በሚለው ሸማቄ ቡድን የተፈጸመ ነው ስለተባለው ጥቃት ከቡድኑ የተሰጠ መግለጫ የለም። ቪኦኤ በተደጋጋሚ ጊዜ የቡድኑ መሪዎች ናቸው በተባሉ ግለሰቦች ስልክ በመደወል ምላሻቸውን ለማካተት ያደረገው ጥረት አልተሳካም። በሌላ በኩል የኦሮሚያ ፖሊስ፣ የኦሮሚያ ልዩ ኃይል፣ የአገር መከላከያ ሰራዊትና የፌዴራል ፖሊስ በመቀናጀት አካሄዱ በተባለው ዘመቻ 17 የቡድኑ ታጣቂዎች መማረካቸውና 49 መያዛቸውን የኦሮሚያ ክልል ፖሊስ ኮሚሽን ለአንድ የመንግስት ቴሌቪዥን ጣቢያ ገልጧል። ቡድኑ ሲጠቀምባቸው የነበሩ የተለያዩ የጦር መሳሪያዎች፣ ተሽከርካሪዎች፣ 5895 የክላሽኮቭ እና 22132 የብረን ጥይት ከአዲስ አበባ ወደ ምስራቅ ወለጋ ሲጓጓዝ በቁጥጥር ስር መዋላቸውንም ኮሚሽኑ ገልጧል። አሸባሪ ያለውን ቡድን የማጽዳቱ ዘመቻ ከጸጥታ አካላት ጋር በመቀናጀት ተጠናክሮ እንደሚቀጥልም የኦሮሚያ ፖሊስ ኮሚሽን አሳውቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።